እኑ፣ ጤና ይስጥልኝ አድማጮች፣ ከ1983 ግንቦት ጀምሮ ኢትዮጵያን ለ21 ዓመታት የመሩት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከተለዩ ሶስት ዓመት ደፈነ። የሙት ዓመታቸውን ለማሰብ ኢትዮጵያ ውስጥ የተለያዩ ዝግጅቶች መካሄዳቸው ተሰምቷል። ሩዋንዳ ውስጥም ዴሞክራሲያዊነት የተሰኘ አህጉር አቀፍ ጉባኤ የተካሄደ ሲሆን በዋናነት አዘጋጁ የመለስ ዜናዊ ተቋም ነው። ከኢትዮጵያ የመገናኛ ብዙኃን እንደምንሰማው በዘመነ ስልጣናቸው የቀየሱት በተለይም የምጣኔ ሀብት መርህ በስልጣን ላይ ባለው መንግስት ትኩረት ተሰጥቶታል። የመንግስት ባለስልጣናትም በጋራም ይሁን በተናጠል የእሳቸውን ውርስ ወይም ጅምር ዳር ለማድረስ እንደሚሰሩ በተደጋጋሚ ቃል ሲገቡ ይደመጣል። ለመሆኑ እኚህ መሪ በምን ይታወሳሉ? ውርስ ቅርሳቸው ማለትም ሌገሲ የሚባለው ማለት ነው፣ በእርግጥ ምንድን ነው? የዕለቱ እንወያይ እዚህ ላይ ያተኩራል። ለውይይቱም ዶክተር አረጋዊ በርሄ ቀድሞ የትግራይ ነጻ አውጪ ግንባር አመራር አባል የነበሩ፣ ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር እንዲሁም ዶክተር ቆስጠንጢኖስ በርሄ ተስፉ በአዲስ አበባ ዩኒቨርሲቲ የድህረ ምረቃ መምህር ናቸው። እንግዶቻችን በውይይቱ ለመሳተፍ ፈቃደኛ በመሆናችሁ በአድማጮች ስም እናመሰግናለን። በቅድሚያ ሰሞኑን ሶስተኛው የሙት ዓመታቸው የታሰበው የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በምን ይታወሳሉ ትላላችሁ? ዶክተር ኮንስታንቲኖስ ካርሶ ልጀምር። ጠቅላይ ሚኒስትር መለስ ዜናዊ እዚህ አዲስ አበባን ከተቆጣጠሩ በኋላ በአንድ በኩል የነበረውን የከፋ የደርግ አገዛዝ በመገርሰስ አሁን ሀገሪቱ ላለችበት እድገት አደረሱ የሚል ግምት ነው ብዙ የኢትዮጵያ ሕዝብ ስሜት ያለው በሁለተኛ ደረጃ እንደ አውሮፓ አቆጣጠር ከሁለት ሺ ስድስት ጀምሮ የተቀረጹት የልማት እቅዶች አንዱ ይሄ ፕላን ኦፍ አክሽን ፎር ሰስቴናብል ዲቨሎፕመንት፣ ሁለተኛው ደግሞ ሮዘን ትራንስፎርሜሽን ፕላን ያሉ ውጤቶች ያገኘበት ነው። በእሳቸው አመራር ጊዜ የተሰሩ ነገሮች ናቸው። በተለይም አሁን ሀገሪቱ በመሰረተ ልማትና ምዕተ አመቱ ግቦች ከነበረችበት አዘቅት ወጥታ እዚህ መድረሷ ለእሳቸው ብዙ ክሬዲት ይሰጣቸዋል። አሁን ደግሞ ከአዲሱ የተባበሩት መንግስታት ያወጣው የሰስቴነብል ዲቨሎፕመንት ጎልስ ጋር በተቀናጀ የግሮዝ ኤንድ ትራንስፎርሜሽን ፕላን ቱ ተብሎ እየተቀረጸ ህዝብ እየተወያየበት ይገኛል። ከሞላ ጎደል እሳቸው የቀረጿቸው ነገሮች በ ከፍተኛ ደረጃ ክትትል እየተደረገባቸው እንደሆነ ነው የማውቀው። ዶክተር አረጋዊ እርሶስ ምን ይላሉ? በእውነቱ አቶ መለስ በጣም ወደኋላ የጎተተን ውርስ ነው ያለው። ወደኋላ ብቻም አደለም ኢትዮጵያን ብዙ አዘቅት ውስጥ የከተተ ሁኔታ ነው የምናየው። እንደ እድል ሆኖ ስልጣን ሲይዝ መለስ፣ አንደኛ ሚሊኒየም ዲቨሎፕመንት ጎል የሚባል የተባበሩት መንግስታት በተለይ በኮፊ አናን የተጀመረ ነበረ። ሁለተኛ ደግሞ የአልሸባብ የመሳሰሉ አክራሪ ሽብርተኝነት በሶማሊያ አካባቢ ብቅ ማለት ነበረ። እነዚህ ሁለት ነጥቦች መለስ እርዳታ በገፍ እንዲፈስለት አድርጎታል። በእነዚህ እርዳታዎች በተለይ ሰራዊቱንና ሴኪሪቲውን አጠናክሮ ህዝቡን ጨምድዶ እንዲይዘው አድርጎታል። ህዝብ ደግሞ ከተገዛ በአምባገነንነት እድገት ሊያመጣ አይችልም። አስር ነጥብ ምናምን የሚባለው እድገት ውሸት ነው። ሀገሪቱ አላደገችም። ብታድግ ኖሮ በሀያ አንደኛው ክፍለ ዘመን በድርቅ ሳቢያ ረሃብና እርዛት ባይስፋፋ ነበር። አሁን የተባበሩት መንግስታት አሀዝ መሰረት አስር ሚሊዮን ኢትዮጵያዊ ለአፋጣኝ የምግብ እርዳታ በልመና ተዘጋጅተዋል። ስለዚህ መለስ ውርስ፣ ድህነት፣ እርዛት፣ ድርቅ በህዝባችንና በሀገራችን ሊያንሰራራ ማስቻሉ እንጂ ጥቅም ያለው ነገር ተሰርተዋል ለማለት አልችልም። ኢንጂነር ይልቃል እርሶስ ምን ይላሉ? እኔ መቼስ ማንኛውም መንግስት እና የመንግስት መሪ የነበረ ሰው ያከናወናቸው ጉልህ ጉልህ አስተዋጽኦች ይመስለኛል ከፍ ብለው መታየት ያለባቸው። እኔ የአቶ መለስ ውርስና ቅርስ ናቸው ብዬ የማያቸው ኢትዮጵያን ያለ ወደብ አስቀርተዋል ሁለት ደህ ሀገር ኤርትራና ኢትዮጵያ የሚባል ፈጥረዋል። እነዚህም ደህ ሀገሮች ደግሞ ሁልጊዜ በጦርነት አፋፍ ውስጥ እንዲኖሩ አድርገዋል። ይህንንም መፍትሄ ሳያበጁለት ሂደዋል። ለትግራይ ነጻ ወጣለሁ ብለው ላሉትም ከመሀል ሀገር ከአማርኛ ተናጋሪው በዛኛው ወገን ከኤርትራውያን ጋራ በአይነ ቁራኛ እንዲተያይና በስጋትና በጥርጣሬ እንዲኖር አድርገውታል። ከዛ ያለፈ እንደሆነ የኢትዮጵያን ህዝብ ልክ ጣሊያን እንዳደረገው በጎሳ ከፋፍለው ከፋፍለ ግዛ የሚባለውን አስተሳሰብ አድርገው ከዜግነት ዝቅ ባለማንነት በብሔረሰብ ወይም በጎሳ ያንን አይነት ነገር ከፍ አድርጎ እንዲያውለበልብ ለበልብ አድርገውና የኢትዮጵያ ልጆች የጎሪጥ እየተያዩ እሳቸው የራሳቸውን የስልጣን ዘመን እንዲያራዘሙ አድርገዋል። ከዛ ባለፈ ግን ይሄ ሽብርተኝነት የሚባለው ማደናገሪያ በመምጣቱ በዛ ምክንያት የፖለቲካም የኢኮኖሚም ድጋፍ በማግኘታቸው በዛ ውስጥ የሚያብለጨለጩ ነገሮች ትንንሽ መንገዶች ተሰርተዋል፣ ባንኮች አሉ። እነዚህ ነገሮች ግን በሙስና የተጨመደዱ እና ዜጎችን ያሳተፈ ብሔራዊ ክብራቸው ከፍ እንዲል ያደረገ ሳይሆን በኢትዮጵያውያንን አንድ አድርገው የያዟቸውን የሚያምኗቸውን ነገሮች ሁሉ የናደ ነው። በእሳቸው ሌጋሲ ውስጥ አሁን ኢትዮጵያ ውስጥ ሽምግልና የነበረውን ክብር አቷል። ሃይማኖት የነበረውን ክብር አቷል። ታሪክ የነበረውን ክብር አጥቷል። ዜግነት የነበረውን ክብር አጥቷል። በአጠቃላይ የኢትዮጵያ ሕዝብ ሙሉ ልብነቱን ሁሉ አውልቆ ጥሎ በየሀገሩ ተዋርዶ እንዲኖር ያደረገ ነው እና በዚህ በኩል እንደ መንገድ ቱሪዝም ያሉ ነገሮችን መነሳሳት ለአንድ መሪ ዋና ዋና ያከናወናቸው ነገሮች ብዬ አላያቸውም። በአጠቃላይ የአቶ መለስ ኢትዮጵያ በቁልቁለት ውስጥ የነበረች ሀገር ናት ብዬ ነው የማስበው። አቶ መለስ በረሀብ ትጠቃና ስሟን በዚህ ይታወቅ የነበረችውን ሀገር ወደ ፈጣን እድገት ያሻገሩ መሪ ናቸው ይባላል። የኢኮኖሚ እድገት መመዝገቡ ተደጋግሞ ቢነገርም አለ የሚባለው እድገት በህዝቡ ህይወት ላይ አለመመንዘሩ ጠፋ የሚባለው ረሃብም ማዘናግቶ መከሰቱ ይታያል። ተቃዋሚና ተቺዎቻቸው መለስ ልማታዊ መንግስት የሚለው መርሃቸው የሰብአዊ መብት ይዞታና የፖለቲካ መርሃቸው ለእድገትና መሻሻል በር አልከፈተም ይሏቸዋል። ኢንጂነር ይልቃል ወደ እርስዎ ልመለስ። እውነት ነው እንግዲህ የአቶ መለስ አስተዳደር በአጠቃላይ ላይ በስልጣን ላይ ለመቆየት በዘዴ የተተበተበ ነገሮች ናቸው። አሁን ኢትዮጵያ ውስጥ እኮ የአንድ አጭር ጊዜ ዝናብ መጥፋት ሁለት መቶ ሀምሳ ሚሊዮን ዶላር እርዳታ ያስፈልገናል ብለን አስር ዓመት በተከታታይ አድገናል እየተባለ ልመና ኮረጃችንን ይዘን ይሄድንበት ሀገር ነው። አቶ መለስ ያቆዩ ነው። በአጋጣሚ ዝናቡ አለ። የኢትዮጵያ ገበሬ ጠንካራ ነው፣ ይሰራል። በዛ ውስጥ የማዳበሪያ ነጋዴዎች መጠረኛ ነገር አቅርበውለታል። ከዛ የተለየ ነገር ምንም የመዋቅር ሽግግር ያደረገ መሬት ላይ ያለ እድገትና በተጨባጭ የሚለካ ነገር የለም። አበዳሪዎችም የራሳቸው ጥቅም አላቸው። ኢትዮጵያን በስታንዳርዱን አሟልታ ብድር ለመስጠት ዳታ መቀቀል ውስጥ የኢትዮጵያ መንግስትም እነሱም አብረው ጋራ ይሰሩታል አይሰሩታል። እርሷ ባለሙያዎች ነጻነት ስለሌላቸው የሚሰጡት ዳታ ሁሉ ስራቸውን ላለማጣት ሲሉ ከፍ ከፍ እያደረጉ የሚሞሉት እንጂ የኢትዮጵያን ሕዝብ እየጠቀመ ከተባለውም አጠቃላይ እድገትም ፍታዊ በሆነ ሁሉም የህብረተሰብ ክፍል የደረሰው ሳይሆን የሆይ ሆይታና የግርግር እንጂ በአጠቃላይ የኢትዮጵያን ሕዝብ ከአንድ ደረጃ ወደ አንድ ደረጃ ያስቸጋገረ አይደለም። የሆኑት ነገሮች ሁሉ የእሳት ማጥፋትና የማስመሰል ፖሊሲዎች ናቸው። አጠቃላይ ዶክተር ቆስጠንጢኖስ ምን ይላሉ እዚህ ላይ ኢንጂነር እንዳሉት የአንድ መሪ ለገሲ ሊታወቅ የሚችለው በአጠቃላይ ሰፋ ያሉ ነገሮች ተሰርተዋል ከሚባሉት ነገሮች እና ሀገሪቱ ከምንተነስታ የት ደረሰች የምንለውን ነገር ነው መመልከት የሚገባን። በአንድ በኩል ሀገራችን ከፊዳሉ ስርዓት ወጥቶ ወደ ደርጋ ደግሞ የጦረኛ እና የሶሻሊስት እምነት ተከታይ ነኝ የሚል ግን ወደ ሁለት ሚሊዮን ህዝብ የፈጀ መንግስት ነበረ። ከዛ ወጥቶ ይችን ሀገር እንደገና ለማሻሻል በሚደረገው ጥረት በአጠቃላይ የኢትዮጵያ ህዝብ ኢህአዴግ እና እሳቸው ደግሞ በአመራር ሆነው ከፍተኛ ስራዎች ተሰርተዋል፣ የሚል ግምት ነው ያለኝ። ምሳሌዎች ልጥቀስ። በዚህ በጂቲፒ ዋን ስልሳ አምስት ሺ ኪሎ ሜትር መሰራት፣ የህዳሴ ግድብ ረጅም ጊዜ የኢትዮጵያ ህዝብ ከግብጽ ጋር በነበረው ተቃራኒ እይታ መስራት ያቃተውን የነ ግልገል ጊቤ ከአንድ እስከ ሶስት ድረስ ተሰርቶ መጠናቀቅ ለኢትዮጵያ ትልቅ ነገሮች ናቸው ነው የምለው። የባቡር ሀዲዶቹና እነዚህ የምዕተ ዓመቱ ግቦች የሚባሉ አሁን ካሟሉ ጥቂት አገሮች አንደኛ ኢትዮጵያ መሆኗ የሰው ሌገሲ ስናስታውስ እነዚህን ትልቅ ነገሮች ማስታወስ ያስፈልጋል የሚል ግምት አለኝ። በፖለቲካው አካባቢ የተባሉትን ሰምቻለሁ። በገዥ ፓርቲና በተቃዋሚ መሀል ያለው በገዥ ፓርቲ እና በህብረተሰቡ ያለው ግንኙነት ምን ይመስላል የሚለው፣ በአለም ውስጥ ፍጹም መንግስት የምንለው ነገር የለም። ያሉትን ነገሮች ማውጣት እንችላለን፣ በገዥ ፓርቲም ላይ በተቃዋሚዎችም ላይ በአጠቃላይ ሀገሪቱ አሁን የምትሄድበት ያለው በተለይም ደቡብ ሱዳን ህዝብ ለህዝብ እየጨራረሰ ባለበት ሱዳን፣ በኮርዶፋን በዳርፉር በቡልናይልና በደቡብ ሱዳን ጠርፎች ላይ ትልቅ ጦርነት እየተካሄደ ሶማሊያ ለሀያ አመታት ፈረሰች ሀገር መሆኗ ኤርትራ እኛ ተማሪዎች ሆነን የሰልፍ ዲተርሚኔሽን ጥያቄ በሚነሳበት ጊዜ ያንን አንግባ የተነሳች ሀገርና ዛሬ እዛ ሀገር የምትባል ምን ሁኔታ ላይ እንዳለች እያየን ኢትዮጵያ እነሱ መሀል ቁጭ ብላ ያላት የሴኪሪቲ የፎረን ዲሬክት ኢንቨስትመንትና ሌሎችም እድገቶች ስንመለከታቸው አመርቂ ናቸው ብዬ አስባለሁ። ዶክተር አረጋዊ በእውነቱ እንግዲህ ከየትኛው አንግል እንደምናየው እንጃ እንጂ ፈጣን እድገት የተባለው በአብዛኛው ኢትዮጵያዊው ህይወት ላይ ያመጣው ለውጥ የለም። የኢትዮጵያ ህዝብ አሁንም ስደት ላይ ነው ያለው፣ ረሀብ ላይ ነው ያለው፣ አሁንም እርዛት ላይ ነው ያለው። ፈጣን እድገት ማለት ምን ማለት ነው? ስደት መሄድ፣ ረሀብ መበራከት፣ በድርቅ ምክንያት ልመና? ያለፈው እንዳይበቃን በአጼ ኃይለ ሥላሴ ዘመን ሶስት መቶ ሺህ ሰው አልቆ በደርግ ዘመን አራት መቶ ሺህ ሰው አልቆ በኢህአደግ ዘመን ደግሞ ወደ አንድ ሚሊዮን የሚጠጋ ህዝብ በሁለት ሺ ሁለት በሁለት ሺ አራት በሁለት ሺ አስር አሁን ደግሞ በሁለት ሺ አስራ አምስት ህዝቡም እያለቀ ነው ያለው። ስለዚህ ይሄ ፍዳ በኢትዮጵያ ህዝብ ላይ እያለ ትራንስፎርሜሽን እየተፈጠረ ነው ወዴት ነው ነው። ትራንስፎርም ያደርግ ነው? ወደ ድርቅ፣ ወደ ድህነት፣ ወደ ስደት እውነታዊ ይሄ ነው። በእርግጥ ዶክተር ቆንጠስቲኖስ እንደ ጠቀሱት ህዳሴ ግድብ፣ ግልገል ግቤ አንድ ሁለት ሶስት ተብለው ተሰርተዋል ተብለዋል። ግን እኛ የምናውቀው ኢትዮጵያ አሁንም ሁልጊዜ ኤሌክትሪክ የማይሰራበት ሀገር፣ ሁልጊዜ ቴሌፎን የማይሰራበት ሀገር እንደሆነች ነው የምናውቀው። የነ ህዳሴ ግድብ መሰራትም ፖለቲካ አላማ እንጂ እድገት የነበረው አይደለም። ሌላው ፍጹም መንግስት የለም የሚባለው አጠቃላይ አነጋገር ፍጹም ሰውም የለም ፍጹም መንግስትም የለም። ግን በፖለቲካው አንጻር ስናየው ኢትዮጵያ ውስጥ የሚያንዣብበው ስርዓት አምባገነናዊ ስርዓት ነው። ሰው በፍራቻ ነው የሚኖረው። የሀሳብ ነጻነት የለም። ሰዎች ቢጽፉ፣ ቢናገሩ፣ ቢቃወሙ ቤታቸው እስር ቤት ነው የሆነው ወይም ግድያ ነው የሆነው። እስካሁን ድረስ ታስረው ማዕት ጋዜጠኞች አሉ። ኢትዮጵያ በአፍሪካ አንደኛ ወይም ሁለተኛ ነች ሁልጊዜ ነጻ ፕሬሱን በማፈን ጋዜጠኞችን በማሰር ከዛ በላይ ደግሞ ህዝቡን አንድ ለአም አምስት በሚባል አደረጃጀት ወጥሮ ይዞ ማንም ፓርቲ እንዳይንቀሳቀስ፣ ሲቪል ሶሳይቲ እንዳይንቀሳቀስ በዚህ ብቻ ተደራጅቶ ከላይ የሚመጣለት መምሪያ ብቻ ተቀባይ ያደረገ አገሪቱ በሙሉ እስረኛ ያደረገ ስርዓት ነው። ይሄ ነው የመለስ ውርስ። ፍሪደም ሀውስ የተሰኘው ተቋም ሟቹ ጠቅላይ ሚኒስትር የደርግ አገዛዝ ከወደቀ በኋላ በኢትዮጵያ ለታዩ ለውጦች ከፍተኛ ሚና እንደነበራቸው ጠቅሶ ዴሞክራሲንና የመድበለ ፓርቲ ስርዓትን በመትከል ረገድ ግን አሳዛኝ ውርስ ወይም ሌገሲ ጥለው ማለፋቸውም በጎርጎሮሳዊ 2012 ዓ ም ነሐሴ ወር ባወጣው መግለጫ ዘርዝሯል። ይህ ተቋም ብቻ ሳይሆን በተለይም ተቃዋሚ ፓርቲዎች ይህን ጉዳይ ደጋግመው የሚገልጹት ነው። አቶ መለስ ካደረጉት የተሻለ ማድረግ አይችሉም ነበር ወይ? ዶክተር ቆስጠንጢኖስ የተሻለ ማድረግ ሁልጊዜ ክፍት የሆነ እድል እናጣለን። ምንም የሚያነጋግር አይደለም። ምናልባትም በፖሊሲ ደረጃ ሰፋ ብሎ የምንመለከተው ከአውሮፓውያን አቆጣጠር በሁለት ሺ አምስት የነበረው ሁኔታ እስከ ምርጫው ድረስ ተደጋግመው ሊመጡና የኢትዮጵያ ተቃዋሚ ፓርቲዎች ሙሉ እድል ኖሯቸው እንዲሳተፉ በፖለቲካው አሪና ለገዢው ፓርቲም ቢሆን ፓርላማው በአንድ ፓርቲ ብቻ ከሚያዝ ተቃዋሚዎች ድምጽ ኖሮ ቼክን ባላንስ የምንለው ነገር መኖሩ አስፈላጊ ነው። በአንድ በኩል የፖለቲካ ባህል ባላደገበት አፍሪካ ውስጥ የምንመለከታቸው አሁን ለምሳሌ ከነጻነት በኋላ ወደ ሀያ ዘጠኝ ሀገሮች በአንድ ፓርቲ እየተመሩ ነው ያሉት። የፖለቲካ አወቃቀር፣ የፖለቲካ ባህል እድገት መላሸቅ ከዚህ በላይ ደግሞ በነጻነት ትግል ውስጥ የነበሩ ለኢትዮጵያ ኢህአዴግ ማለት ነው ድርጅቶች የጸጥታ መዋቅሩን እና የመንግስት መዋቅሩን ስለሚቆጣጠሩ ሰፋ ያለ እድል ኖራቸው መንቀሳቀስ ይችላሉ። ይሄ ለእኛ ሀገር ብቻ ሳይሆን እንደነ ታንዛኒያ የመሰሉ ቦትስዋና ምርጫ ተካሄደባቸውም ብዙ ቅሬታ የማይካሄድባቸው ሀገሮች ናቸው። ግን አሁን እንደ ፍሪደም ሀውስ በሚናገሩበት ጊዜ አንደኛ እዚህ መሬት ላይ መጥተው ምርምሩን ሰርተው አይደለም የሚናገሩት። በሁለተኛ ደረጃ ደግሞ ዲሞክራሲ እንደዚሁ ዝም ብሎ አይደለም። አውሮፓም ውስጥ አሜሪካም ውስጥ የበቀለ ብዙ ትግል ተካሄዶበትና ተቃዋሚዎች ብዙ መሥዋዕትነት የከፈሉበት ነው። በዚህ መሰረት ይህንን ስንመለከተው እኛ በሀያ ዓመት ውስጥ ኢትዮጵያ ውስጥ የዲሞክራሲ ኃይል አንሰራፍተን ሕዝብ እንደፈለገ ሆኖ መኖር የሚችልበት ሁኔታ ቢፈጠር ኖሮ ሁላችንም ደስ ይለናል። ምክንያቱም ዲሞክራሲ ተስፋፋባቸው የሚባሉ ሀገሮች ውስጥ ኖረናል። እኔ ይህንን ነገር ሰፋ ያለ ውይይት የምናካሄድበት እንጂ በአንድና በሁለት መስመር መልስ ሊሰጥበት የሚችል ነገር አይደለም። ዶክተር አረጋዊ አሁን ዶክተር ኮንስታንቲኖስ ባጭሩ በሌሎች ሀገሮች ዲሞክራሲ ለማምጣት ብዙ ዘመን ነው የወሰደው። ስለዚህ እኛም ዲሞክራሲ ለማምጣት ብዙ ዘመን መውሰድ አለበት እያሉን ነው ያሉ። ይሄ አባባል ከርሶ መውጣት የነበረበት አይመስለኝም። የወባ በሽታ መድኃኒት ለማግኘት ብዙ ዘመን ነው የወሰደው። ስለዚህ እኛ በበሽታው ስንጠቃ ያንን ያክል ዘመን መውሰድ አለብን እንደማለት ይመስለኛል። መፍትሄው የዲሞክራሲ አካሄድ አይተናል እና ያ እሱን ተግባር ላይ ማዋል ነው እንጂ የህዝቡ ባህል ወደኋላ ቀርቷል በሚል ሰበብ ዲሞክራሲን እንዳያብብ ማድረግ ትክክል አይመስለኝም። መለስ ለራሱ ዲሞክራሲ እየተጠቀመ ለራስህ የምትፈልገው ዲሞክራሲ ለሌላ መስጠት ነው መፍትሄው። ስለዚህ አገሪቱ ውስጥ ነጻ ፕሬስ እንዳይኖር፣ ሀሳቦች እየተብላሉ እድገት እንዳይፈጠር፣ መፍትሄ እንዳይመጣ አፉ ነው የሚይዝ አምባገነን ነው አራት ነጥብ። ማን ለማን ነው ደግሞ ሰጪና ተቀባይ የሚያደርገው የሀሳብ ነፃነት እኮ የማንም ሰው መብት ነው። ስለዚህ ይሄ መብት ባህል አይጠይቅ ምናምን አይጠይቅ፣ በቀጥታ ለህዝቡ ወዲያው መሰጠት ያለበት መብት ነው። ካልተሰጠ እድገት አይኖርም። አምባገነንነት ነው ማለት ነው ዲሞክራሲ ሊያብብ አይችልም ኢንጂነሪ ይልቃል ነጥባችንን ውስን ለማድረግ የአቶ መለስ አስተዳደር አስመሳይነት ያለበት አስተዳደር ዲሞክራሲ አለ ይላሉ በተግ ሲጠይቅ ግን አይሰጡም የህግ የበላይነት አለ ይላሉ በተግባር ግን በህግ ያላግጣሉ ሚዲያ አለ ይላሉ አንድ ሰው ሲጽፍ ወይም ሲናገር ይታሰራል በአጠቃላይ የማጭበርበር ፖለቲካ የበዛበትና መርህንና እውነት የናዳ አመለካከት ስተው የሄዱ መሪ ናቸው እኔ በጣም በዶክተር ኮንስታንቲኖስ ንግግር የማዝ ነው። አትሊስት መሻሻል እያሳየ አይሄድም። ሞ አንድ ሀገር ኢህአዴግ በመጣበት አካባቢ ያሉት የሚዲያ ነጻነት እኮ አሁን የለም። ከዛ በኋላ የወጡት አዋጆች እና ህጎች ሁሉ እኮ ጨርሶ የሚያፍኑ ናቸው። በዚህ በሽብር ህግ የሚባለው፣ በሲቪክ ማህበራት ላይ የወጣው፣ በፖለቲካ ፓርቲዎች ላይ የወጣው በፓርላማ ውስጥም እንኳ የነበረው ውክልና ከጊዜ ወደ ጊዜ እየሞተ እየሞተ ነው ሄደው። የአቶ መለስ አስተዳደር በልቡ ጭልጥ ያለ ኮሚኒስት ነው፣ ግን ዘመኑና ጊዜው ስለማያስኬድ ዲሞክራሲን በማታለያነት ቅባት የቀባ ነው መድበለ ፓርቲ ፖለቲካ አለ ይባላል፣ መቶ ፐርሰንት ኢህአዴግ ነው የሚወስነው። የፌዴራል ስርአት አለ ይባላል፣ ጥፍንግ ያለ ማዕከላዊነት የበዛበት የፖለቲካ ፓርቲ ነው ያላቸው። በአጠቃላይ የአቶ መለስ አስተዳደር ስልጣንን በመጠበቅ ላይ ተወጥሮ ኢትዮጵያ የነበራትን አንጻራዊ ጊዜ ሀያ ሶስት አመት ያባከንና ብዙ ምሁራንን ያጋለለ ብደትን ያስፋፋ በአቋራጭ መክበርን እና ብልጭልጭነትን እና አስመሳይነትን እንደ ወል ስነ ልቦና እንዲመጣ ያደረገና ክፉኛ የኢትዮጵያን ስቴቶች ሁሉ የናደ ስርአት የነበራቸው ገዢ ነው የምላቸው አክቸዋሊ መሪያ ልላቸውም እኔ ለስ በአንድ ነገር በግልጽ ይታወቁ ነበር። ፓርቲያቸው ኢህአዴግን ሙሉ በሙሉ ተቆጣጥረው ብቻቸውን መርተዋል። እሳቸውን የተኩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግን በብዙ አማካሪዎች መከበባቸው ምንን ያመለክታል? ኢንጂነር ይልቃል አዎ እንግዲህ ስልጣኑ መጀመሪያም የህወሓት ስለነበረ ሌሎቹ ወደ መሀል ሀገር ለመምጣት የተፈጠሩ አስመሳይ ፓርቲዎች ስለሆኑ ያንን ደግሞ ጠቅላላው ይዘውት የነበሩት አቶ መለስ ስለነበረ በቅርቡ ደግሞ አስበውበት እና ይህን እሆናለሁ ብለው ስላደለ ጠቅላይ ሚኒስትር ኃይለማርያም ወደዛ የደረሱት በአቶ መለስ ሲሮታ ስለሆነ በድንገት ያ ነገር ሲከሰት አልተዘጋጁበትም፣ አላሰቡትም። ይሄ ቦታ ይገባኛል ኢትዮጵያን ከዚህ ወደዚህ ወስዳለሁ ብለው ያሉት ስለ አደለ ስለዚህ ይህን ስልጣኑ ማከፋፈል ና የህዋስ ሰዎችም ዙሯቸውን መክበብ ነበረባቸው። በዛ ሁኔታ ያለቀ ነው። ይሄ ደግሞ የሚያሳየው አቶ መለስ ፍጹም አምባገነን እንደነበሩ ና የሀገሪቷን ስልጣን ሁሉ በተቋም የሚመራ ና ሌሎችም የኢትዮጵያ ልጆች ተጋርተውበት ሳይሆን የአንድ ሰው ፈላጭ ቆራጭነት ገኖበት እንደነበረ የሚያሳይ ነው። ዶክተር ቆስጠንጢኖስ በዚህ ይስማማሉ? እኔ ይቸግረኛል። ምክንያቱም አንድ ግለሰብ ዘጠና ሚሊዮን ህዝብ ያለበትን ሀገር በአምባገነንነት ና እንደ ፈለገው ማድረግ ይችላል የሚል የለኝም ከእርሳቸው ጋር ያለ የፖለቲካ ፓርቲ ያላቸው የሀገሪቱ መዋቅር ሁሉ አብረው የሚሰሩ ናቸው። በሁለተኛ ደረጃ ደግሞ አሁን ያሉት ጠቅላይ ሚኒስትር ሆኑ አስተዳደር ሀገሪቱን በሰላም እንድትቀጥል ያደረጉና ወደፊት የምትገፋበትን መንገድ እየተመለከቱ ነው ያሉት። አምባገነን በምንልበት ጊዜ ብዙ አምባገነኖች አይተናል በህይወታችን። ምናልባት ፓርቲውን አምባገነን ማለት ይቀል ይሆናል አንድ ግለሰብ ከማለት፣ ምክንያቱም አንድ ግለሰብ ከላይ ተቀምጦ አመራር የሚሰጥ ስብሰባዎችን የመራ ደግሞ የገዥ መደቡን ኮንሰንሰስ የሚገነባ ነው። አሁን ያለው እይታ ግን ለየት ያለ መሰለኝ እዚህ ውይይታችን ላይ እና እንደዛ ያስቸግረኛል። በፖለቲካ ደረጃ አቶ ኃይለ ማርያም ስራውን ተረክበው ከሞላ ጎደል አለምንም ችግር እንዳውም ኢንጂነር እንዳሉት ሳስቡት ምናልባት መጥቶ ይሆናል እዛ ግን አቶ ኃይለ ማርያም በምክትልነት ሲያገለግሉ ነበር እና ተረክበው ማስተዳደር መቻላቸው ለሀገሪቱ ሽግግር እና ሰላም ትልቅ አስተዋጽኦ አለው የሚል ግምት ነው ያለኝ። ዶክተር አረጋዊ ብዙ ነገር ተናግረዋል። ዶክተር ሚኒስትር ኮንስታንቲኖስ አንደኛ ሰላም አለ ይላሉ። ምናልባት አዲስ አበባ በሴኩሪቲ ብዛት እና በሰላይ ብዛት ሰው ፈርቶ ስለኖረ ሰላም ሊመስል ይችላል። ግን ይሄ የተዳፈነ እሳት እንጂ ሰላም አይባልም። በሀገሪቱ በሰሜን ይሁን በምስራቅ በኩል እየጮኸ የምንሰማው የተኩስ ውርጅብኝ ደግሞ ሌላ ሰላም ያደፈረሰ ሁኔታ መሆኑን እንገነዘባለን። ከዛ በላይ ደግሞ የኢህአደግ ፖሊሲ የክልሎችን አወቃቀር የፈጠረው ችግር ደግሞ አለ። ለየክልሉ የሚመደብ ባጀት፣ ለየክልሉ የተመደበ ድንበር፣ የግጦሽ ቦታ፣ የውሃ ስርጭት፣ እነዚህ ሁሉ ችግር እየፈጠሩ ናቸው። በተለይ በደቡብ ብሔረሰቦች በርከት ብለው በሚገኙበት አካባቢ ያለው ግጭት ወደ አንድ አጠቃላይ ሳሲክስ ቢደመር የሚሞተው የሚቆስለው የህዝባችን ቁጥር በጣም ከፍ ያለ እና አሳዛኝ ነው። ሌላው ደግሞ አምባገነን ስል እኔ ስልጣኑን በሙሉ በእጅ ውስጥ የተቆጣጠረ ሀይል ማለት ነው ነው። ኢህአደግ ለስሙ እንደ አንድ ፓርቲ የቆመ ድርጅት ቢሆንም ስርዓቱ በአጠቃላይ የአምባገነንነት ስርዓት ስለሆነ አንድ ሰው ነው ፈላጭ ቆራጭ የሚሆነው። ለምሳሌ የስታሊን ኮሚኒስት ፓርቲ ፓርቲ ነው የሚመራው አገሩ ይባላል፣ ግን ቆራጭ ፈላጩ ስታሊን ነበር። ወይም የናዚ ፓርቲ ብንወስድ ሂትለር ይመራው ነበር፣ ሂትለር ነው ፈላጭ ቆራጭ የነበረው። ስለዚህ ስታይላቸው ይቀያየር እንደሆነ ነው እንጂ ልክ እነዚህ አምባገነኖች ሲሰሩት የነበረ ስራ መለስም ሲሰራ ነበረ። በጠራራ ፀሐይ አንድ መቶ ሰማንያ ሶስት ሰላማዊ ሰልፈኞች አዲስ አበባ የሚፈጅ ሰው ነው። በፖሊሲ ደረጃ ደግሞ ስንወስድ ፓርላማ የሚወስነው ነገር እሱ ደፍቶት ያድራል። አንድ ሰው ሊያስር ከፈለገ ራሱ ሂዶ ህግ ያወጣል። ለምሳሌ እኔ ስዬ ደጋፊ አይደለሁም። ኦፍኮርስ ስዬን ለማሰር ራሱ ሂዶ ህግ አውጥቶ ለበነገታው ስዬን አስሯል። ስለዚህ ከዚህ የባሰ አምባገነንነት ያለ አይመስለኝም። እና በፖለቲካው አንጻር ስናየው የህዝብ ስልጣንን ነጥቆ አምባገነንነት ያወረሰን ህዝብ አሁንም ፈርቶ ነው የሚኖረው፣ በጉቦ በሴኪሪቲ ተወጥሮ ተይዞ ነው ያለው ያለ ጉቦ ልትሰራ አትችልም። ኢትዮጵያ ውስጥ አሁን ያለ ሴኩሪቲ ፈቃድ አንድ እርምጃ ልትሄድ አትችልም። ሰላማዊ ሰልፍ ልታረግ አትችልም። ትደበደባለህ። በኢኮኖሚ ኢትዮጵያ ራሷን መመገብ የማትችል አገር ነች። በማህበራዊ ጉዳይ ድህነትን እያወረሰ፣ ትምህርትም ያቀጨጨ፣ በባህል ጉዳይ አጭበርብሮ መኖር እንደ ቁም ነገር የሚታይበት ባህል የዳበረበት አገር ነው የሆነች። የመለስ ውርስ እነዚህ ናቸው። በኪጋሌው ውይይት ላይ ቀደም ሲል በጠቀስኩት ማለት ነው የሩዋንዳው ፕሬዚደንት ፖል ጋጋሜ አፍሪቃ ከቅኝ ግዛት ከተላቀቀች በኋላ የመጣው ፖለቲካዊ አስተዳደር ሁሉን የማያሳትፍ የአንድ ፓርቲ የበላይነት መሆኑን በመጥቀስ ለቀረበላቸው ጥያቄ ይህ የማያፈናፍን የአንድ ፓርቲ ገዥነት ከቅኝ ገዢው ስልት የተወረሰ ነው አይነት ምላሽ ሰጥተዋል። የአፍሪቃ አዲስ መሪዎች ትውልድ ተብለው ከተወደሱት መካከል እሳቸውና ሟቹ የኢትዮጵያ ጠቅላይ ሚኒስትር ይገኙበታል። ታስታውሱ ከሆነ የኤርትራውን ፕሬዚደንት ጨምሮ ሆኖም ግን የእነዚሁ ሀገራት ፖለቲካዊ አስተዳደርና አካሄድ በየጊዜው ከትችት አልዳነም። ዶክተር አረጋዊ በእርግጥ የቅኝ አገዛዝ የራሱን ስርዓት ተክሎ ነው የሄደው። ለይስሙላ አፍሪካ ነጻ ወጣች ይባላል። ነገር ግን ፖለቲካዊ ኢኮኖሚ ይዘቱ ስናይ ከእጅ አዙር ቅኝ አገዛዝነት አልወጣንም። አሁንም ዓለም አቀፍ ኢንስቲትሽኖች እና ሀያላን መንግስታት የአንድን አገር እድገት ነጻነት የሚወስኑበት ሁኔታ ነው ያለ ነው እና መለስ የአሜሪካን እና የእንግሊዝን ስርዓት ተቀጥያ ነው ማለት ይቻላል። የሀገሪቱ ባጀት በአመዛኙ በእነሱ እርዳታ የሚካሄድ ነው። በተለያየ ሰበብ በኢትዮጵያ ስም የሚመጣው የእርዳታ ፈን በጣም ትልቅ ነው። አገሪቱ የራሷ ነጻ ኢኮኖሚ አሳድጋ በእኩልነት ለመኖር አልቻለችም። በነጻነት ለመኖር ራስን መቻል ያስፈልጋል። የግሎባላይዜሽን ጊዜ ራስን መቻል ይቻላል ወይ የሚለው ጥያቄ ሊነሳ ይችላል። ግን ከሌላ ሀገር ጋር በእኩልነት ተደራድረህ ለሁሉም የሚጠቅም እድገት ለማስመዝገብ የግድ የእኩልነት ነጻነት ያስፈልጋል። አሁን ግን ኢትዮጵያ ተመጽዋች ሀገር ነች። ተመጽዋች ከሆንክ ደግሞ ነጻነት የለህም። ከአጋሜም ይሁን ሌሎች የአፍሪቃ አዳዲስ ገዢዎች የሚባሉት ለእነዚህ ሀያላን መንግስታት ስትራተጂና ፖሊሲ ታማኞች እንጂ ነጻ ሁኖ በራሳቸው ፖሊሲ ሊመሩ የሚያስደርጋቸው አይደለም። ዶክተር ኮንስታንቲኖስ እርክት ነው። ቅድም እንደጠቀስኩት አፍሪካ ውስጥ አብዛኛዎቹ ሀገሮች ምርጫ እያካሄዱ ስልጣን ሽግግርም የተካሄደባቸው ሀገሮች አሉ። ግን ከነጻነት ጊዜ በኋላ ብዙ ፓርቲዎች በቋሚነት ሀገሪቱን ሲያስተዳድሩ ነበር። ዩጋንዳን ብንመለከት፣ ታንዛኒያን ስንመ ስንመለከት ሱዳንም እንደዚሁ ኤርትራም እንደዚሁ። ስለዚህ እነዚህ ነገሮች ዲሞክራሲ በውጭ ኃይል የሚገነባና የሚተከል ነገር አይደለም። ዲሞክራሲ ህዝቡ ፈልጎ የሚያደርገውና የሚያካሄደው ነገር ነው። በብዙ ዓለም ስንመለከት ደግሞ የህዝብ ትግል ነው እዚህ ሊያደርሰው የቻለው እንጂ ፈረንጆች እንደሚሉት በወርቅ ማንኪያ ያጎረሰው ሰው የለም። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ ባህል እያደገ ሄደው እስካሁን ድረስ የተቃዋሚ መሪዎች እስርም ሆነ ግድያ ተጋፍጠው ኢትዮጵያ ውስጥ ዲሞክራሲ እንዲተከልና እንዲበለጽግ የሚያደርጉት ጥረት ሁሉ የሚመሰገን ጥረት ነው። እነዚህ መሪዎች ደግሞ እንደዚሁ ተንሰራፍተው ቁጭ ብሎ የሚቆዩ ምናልባት የሀገር ውስጥ ያለው ኃይል እነሱ ቢያፍኑትም ያንን ፈንቅሎ መቀየር የሚችልበት መንገድ ይህንን ደግሞ በሕይወታችን በቅርቡ ጊዜ አይተነዋል። ግብጽን ተመልክተናል። የህዝብ ሀይል ነው ሙባረክን ያወረዳቸው። ቱኒዚያን ሊቢያን ተመልክተናል። ና አንዱ ግን መመልከት ያለብን አቅጣጫ ምንድን ነው? የእነዚህን ፈሪዘን እንሂድ ብለን ወደ ሶሪያ፣ የመን ያለው ሁኔታ ውስጥ መግባቱ ደግሞ ሀገሪቱን ለአንዴና ለመጨረሻው የሚገላት ና የሚከፋፍላት ነገር ሊሆን ይችላል። ስለዚህ እንደዚህ አይነት ሰላማዊ ትግል ለመቀጠል ና የእኛ ተቃዋሚ ፓርቲዎች የራሳቸውን አጀንዳ ያለው የፖለቲካ ኮንስቲትንሲ አሳድገው የሚመጡበት ጊዜ ይኖራል። ስለዚህ የጊዜ ጉዳይ ይመስለኛል። ያ የፖለቲካ ባህል ያልኩት እኔ ቅድም ህዝቡ የፖለቲካ አመለካከት ኖሮት ይሄ ፓርቲ በዚህ በኩል ይጠቅመኛል፣ ስለዚህ መመርጠው ይህንን ነው ብሎ የሚሄድበት ያ ደረጃ አለመድረስ ደግሞ ፖለቲካ ሳይንስ አዋቂዎች የሚናገሩት በአንድ በኩል የህዝቡ የትምህርት ደረጃ ማደግ፣ በሁለተኛ ራሱ የዲሞክራሲ ባህል ማሳደግ ማለት ህዝቡ ዲሞክራሲ ምን እንደሆነ የተቃዋሚ ፓርቲዎች ሊያመጡት ይችሉት ለውጥ መገንዘብና ወደፊት ለውጥ ይመጣል ብሎ አስቦ እነሱን የመደገፍ ሁኔታ ያ ፈንቅሎ ወጥቶ ሊቀየሩ የሚችል ነገር ነው። እና ቅድም ያልኩት ትሬንድ እየቀጠለ ሄዶ እንዳውም ላይፍ ታይም ፕሬዚደንስ የሚባል ደረጃ እየደረስን ያለ ነው በብዙ አፍሪካ ሀገሮች። እና ግን ለውጦች ደግሞ እናያለን። አሁን ጋና ለምሳሌ፣ ሞሪሸስ እንደዚሁ ትልቅ ለውጥ አሳይታለች። እና እነዚህን ለውጦች በሰላማዊ መንገድ ማምጣት የሚቻሉበት መንገድ እስካለ ድረስ ምናልባት አማራጭ ይሆናሉ ብዬ ገምታለሁ። ኢንጂነር ይልቃል የዲሞክራሲ መሰረታዊ ሀሳቦችና የግሎባላይዜሽን መምጣት ካፒታሊዝም አለምን የመምራት ጉዳይ እና ይህ ሽብርተኝነት የሚባለው ማደናገር ያመጥቶ የሀገሮች ብሔራዊ ደህንነት የሚሉት ነገሮች እነዚህ እርስ በርሳቸው እየተጋጩ አንድ ሀገር ለኋላ ሆኖ እንዳይወጣ እና በራሱ ህዝብ እና በመሪዎቹ ነፃነቱ እንዳይጎናጸፍ ችግር ፈጣሪዎች ናቸው እነዚህ ነገሮችን ያቻችሎ የሚሄድ ብሔራዊ ክብር ያለው የሀገሩን ህዝብ ያሰለፈ መንግስት እስካልመጣ ድረስ አሁንም በእጃ ዞር ቅኝ አገዛዝ መኖሩ ይቀር ነው። በይፋ የምናየው ነው። ይህንን በብልህነት በማስተዳደር በኩል ያቶ መለስ ሌጋሲ ለውጭ ኃይሎች የበለጠ ጠቃሚ ሆኖ በመገኘት ሽብርን ሽብር ስጋታቸው ከሆኑ አገሮች በላይ በማውራት የኢትዮጵያን ሰራዊት የማገዱ እርዳታና ብድር በማግኘት ስለዚህ ለእጃ ዙር ቅኝ ገዢዎች እጅ የሰጡና የኢትዮጵያን ብሔራዊ ክብር ዝቅ ያደረጉ አስተዳደሩንም ያዋቀሩትና አንዱን ከፍ አንዱን ዝቅ አንዱን ጨቋኝ አንዱን ተጨቋኝ አድርጎ የማየት የጣሊያኖችን የቅኝ ገዢ አስተዳደር የሚመስል አይነት አስተዳደር የመሰረቱ ሰው ናቸው። በአጠቃላይ ግን ዶክተር ቆስጠንጢኖስ ካሉት ጋር የምለየው እኔ የኢትዮጵያ ዲሞክራሲ በየደረጃው እያደገ ነው ወይስ ቁልቁል እየሄደ ነው? የኢትዮጵያን ሕዝብ ያስተሳሰሩት የወቅት ስነ-ልቦናዎች እየተናዱ ነው ወይስ እየተገነቡ ነው? በአቶ መለስ ዘመን የህግ የበላይነት በህዝቡ ልብና አእምሮ ውስጥ አለ ወይስ እየተሸረሸረ ሂዷል? እንደዚሁም ለተቃዋሚዎቹ ድል ሰጥቶ ዲሞክራሲ ሂደት በመሆኑ የሚፈጠሩ ችግሮች ናቸው። በአቋም የመዝጋትና ይህንን አስተሳሰብ የማቀጨጭ አቋም ይዘው ሲራመዱ የነበሩት ሰው ናቸው አቶ መለስ ብለን ስናስብ፣ በአጠቃላይ በንቃት እነዚህን ነገሮች የማፍረስ የመደፍጠት እና የመጨምደድ ነገር የያዙ ስለሆኑ ምናልባት ለዛ ለምንጠላው ነው ተስፋ ቆርጦ ህዝብ ግብታዊ በሆነ ሁኔታ እንዲሄድ የሚያደርግ እንጂ በየደረጃው ዲሞክራሲ እንዲሄድ ያላደረጉ መሪና የኢትዮጵያን ችግርም አወሳስበው የሄዱ ሰው ናቸው ይዤ ነው የማስበው። ሁላችሁንም እንግዲህ ለጊዜያችሁና ለጠቃሚ አስተ ማስተያየታችሁ በአድማጮች ስም አመሰግናለሁ። ደናምሹ